ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 ና በ25 ሜትር በአንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 29 2009 ዓ.ም ዝግጅታችን ጀመረ። ሳይደፈር ሳይከፈፍ መብቷ በቤት፣ በሰፈሯ፣ በትምህርት ቤቷ፣ በፈቀደችበት፣ በተመቻት ቦታ በነፃነት ትኑር። ሰላሟን አግኝታ የሴት ልጅ ብድምር ለኢትዮጵያውያንና በዓለም ዙሪያ ላላችሁ ሴቶች ሁሉ እንዲሁም ለወንዶች እንኳን ለዓለም አቀፉ የሴቶች ቀን ማርች ኤይት አደረሳችሁ። ኤልሳ በር ይሁን እዚያ ሀገር ከመጣሁ 16 ዓመት። ሴትነት፣ ውበት፣ እናትነት፣ እህትነት ሁሉንም ሴትነት እንዳያያዝህ ነው። የአለም የሴቶች ቀንን ምክንያት በማድ ያደረገ ዘገባ ይዘናል። ጤና ይስጥልን እንደምናመሻችሁ የምናስተናግዳችሁ ቆንጂት ታይና። ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተነን። አሁን የምሽቱን አርእስተ ዜና ቆንጂት ታሰማናለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፕሬዚደንት ዶናልድ ትራምፕ ባለፈው ወር ቃለ መሐላ ከፈጸሙ በኋላ ሲጠበቅ የከረመውን ጋዜጣዊ መግለጫ በትናንትናው ዕለት ሰጥቷል። የደቡብ አፍሪካ መንግስት ከዓለም አቀፉ ወንጀል ፍርድ ቤት አባልነት መውጣት እንፈልጋለን ብሎ ለፍርድ ቤት የላከውን ማስታወሻ በይፋ በሳበው በማግስቱ ከፍተኛ የህግ ምሁራን በአባልነት እንድትቆይ ትግሉ ገና መጀመሩ ነው ሲሉ አስታወቁ። የሚሉትና ሌሎችም ዜናዎች አሉ። የዩናይትድ ስቴትስ መንግስት የውጭ ጉዳይ መስሪያ ቤት በቅርቡ ይፋ ያደረገው የዓለም ሀገሮች የሰብአዊ መብቶች አያያዝ ሪፖርት በኢትዮጵያ ላይ ያተኮረውን ክፍል የ የኢትዮጵያ መንግስት ሚዛናዊ አይደለም ይላል። ስቴት ዲፓርትመንቱ የሚያወጣው ሪፖርት ሚዛኑን መጠበቅ አለበት። በወቅቱ የነበሩ ጉዳዮችን በአግባቡ ማየት አለበት። የመንግስትንም ሰ መያዝ አለበት። አጠቃላይ ሂውማን ራይትስ ዎች የሚሆን ስቴት ኦፍ ዲፓርትመንት የሚሆን መረጃ የሚሰጧቸው አካላት ፖለቲካዊ የሆነ ፍላጎት የላቸውም ወይ የተለየ ሞቲቭ የላቸውም ወይ የሚለውን ነገር ማረጋገጥ አለበት። የሁሉንም አካል ግብዓት የወሰደ የተሟላ ሪፖርት አይደለም። አቶ መሐመድ ሰኢድ ናቸው የሰማችኋቸው። የኢትዮጵያ ኮሚኒኬሽንስ ጉዳዮች ቢሮ የህዝብ ግንኙነት ኃላፊ ናቸው። በአብይ ርዕስ ዝርዝር ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፕሬዚደንት ዶናልድ ትራምፕ ባለፈው ወር ቃለ መሐላ ከፈጸሙ በኋላ ሲጠበቅ የቆየውን ጋዜጣዊ መግለጫ በትናንትናው ዕለት ሰጥቷል። የሚኒስቴሩ መስሪያ ቤት ተጠባባቂ ቃል አቀባይ ማርክ ቶነር በዚሁ ወቅት ፕሬዚደንቱ ከውጭ ጉዳይ ሚኒስቴርና የውጭ እርዳታ በጀት ላይ 37 ከመቶ ያህሉን ለመቁረጥ ማቀዳቸውን ተናግረዋል። ሲንዲ ሴን አጭር ዘገባ ልካልናለች። ሰሎሞን ክፍሌ ያቀርባል። ክብረትና ክቡራን አድማጮች፣ ይሄ ዘገባ ምናልባት የቴክኒክ ችግር ሳያጋጥመው አልቀረም። አለ እሺ አለ እያሉ ነው ከቴክኒክ ባለሙያዎቹ ጋር ወደ ሰሎሞን ክፍሌ ዘገባ እንለፍ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ከዚህ ቀደም ሲያደርግ እንደቆየው በየዕለቱ የሚሰጠውን መግለጫ መቼ እንደሚቀጥልና ከአዲሱ ሚኒስትር ሬክስ ቲለርሰንስ ለምን ብዙ እንደማይሰማ ጋዜጠኞችና ታዛቢዎች ሲጠይቁ ቆይተዋል። ለምንስ እስካሁን ከፍተኛ የሥልጣን ቦታዎች እንዳልተሞሉም ማወቅ ሽተዋል። ተጠባባቂው ቃል አቀባይ ግን ውጭ ጉዳይ ሚኒስቴር በአዲሱ አስተዳደር ተገልሏል የሚለውን አስተያየት ውድቅ አድርገዋል። ስለ በጀት ቆረጣ በተነሳ ጊዜ ግን ገና ሙሉ በሙሉ የተጠናቀቀ ነገር እንደሌለ አስረድተዋል። አንዳንድ የቀድሞ የውጭ ጉዳይ መሥሪያ ቤቱ ከፍተኛ ባለሥልጣናትና ተንታኞች በበኩላቸው ከመሥሪያ ቤቱ በጀት ላይ ያን ያህል ገንዘብ ከተቆረጠ ሊያስከትል የሚችለው ችግር እንዳሳሰባቸው ይገልጻሉ። በኦባማ አስተዳደር ወቅት በመሥሪያ ቤቱ የዲሞክራሲ የሰብአዊ መብቶችና የሠራተኞች ጉዳይ ረዳት ሚኒስትር ቶም ማሊኖውስኪ በስካይፕ ለቪኦኤ የሚከተለውን ብለዋል። ቢያንስ በወረቀት ላይ ሲታይ በጀቱ ከውጭ ጉዳይ መስሪያ ቤቱ ፕሮግራሞች በታሪክ ከፍተኛውን መጠን ይይዛል። በተለይ ለእስራኤልና ለግብፅ ከሚሰጠውና ፕሬዚዳንቱ ሊነኩ አይችሉም ከሚሏቸው የእርዳታ መጠኖች ጋር ሲነጻጸር በጣም ከፍተኛ ነው። ይልቅስ መቆረጥ ካለበት ለእስራኤልና ለግብፅ ከሚሰጠው ሰፊ እርዳታ ላይ ሊሆን ይገባል። በሚስተር ማሊኖውስኪ መግለጫ መሠረት ይህን ያህሉ ከፍተኛ የበጀት ቅነሳ ዕቅድ በኮንግሬሱ ድጋፍ አያገኝም። ዲሞክራቱ ሴናተር ቤን ካርዲን በአባባሉ ይስማማሉ። አፍሪቃ ውስጥ ዲሞክራሲ ለማስፋፋት ብዙ መስራት አለብን። በመካከለኛው ምስራቅም መልካም አስተዳደርና ሁሉንም አሳታፊ መንግሥት ለማምጣትም ብዙ መስራት ይኖርብናል። ያን ስናደርግ ብዙ ጦርነቶችን አናይም። በእኛው ክፍል ዓለምም እንዲሁ የምንሰራቸው በርካታ ነገሮች አሉ። አሜሪካ ገና ብዙ ልትሰራቸው የሚገቡ ነገሮች አሏት። የሰሜን ኮሪያ የሚሳይል ፕሮግራም ስጋት በደቀነበት በአሁን ወቅት ወደ ቻይና፣ ደቡብ ኮሪያና ጃፓን በመጪው ሳምንት የሚጓዙት የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከበጀት ቆረጣ የላቁ ብዙ አጣዳፊ ጉዳዮች አሉባቸው። የደቡብ አፍሪካ መንግሥት ከዓለም አቀፍ ወንጀል ፍርድ ቤት አባልነት መውጣት እንፈልጋለን ሲል ለፍርድ ቤቱ የላከውን ማስታወሻ በይፋ በሳበ በማግስቱ ከፍተኛ የህግ ምሁራን ሀገሪቱ በአባልነት እንድትቆይ ትግሉ ተጀመረ እያሉ ነው። የደቡብ አፍሪካ መንግስት እርምጃውን የወሰደው አንድ የሀገሪቱ ፍርድ ቤት ጉዳዩ በምክር ቤት ማለፍ የሚገባው ሆኖ ሳለ የመንግስቱ ካቢኔ ለዓለም አቀፉ የወንጀል ፍርድ ቤት ጥያቄውን መላኩ ህገ መንግስቱን የሚጥስ ተግባር ነው ሲሉ ባለፈው ወር ከአቤት ካሉ በኋላ ብይን በሰጠ ማግስት መሆኑ ነው። በወቅቱ ለህግ መከበር የሚሟገቱ የፍርድ ቤቱን ብይን ሀገራቸው ትክክለኛውን የህግ ሂደት ትከተል ዘንድ ቁርጠኛ መሆኗን የሚያሳይ በመሆኑ የተደሰቱበት እንደሆነ ገልጸዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዛሬ አፍጋኒስታን ዋና ከተማ ካቡል ውስጥ በሚገኝ ከሁሉም ትልቁ የሆነ ወታደራዊ ሆስፒታል ሐኪሞች መስለው የገቡ የታጠቁ ነውጠኞች ጥቃት አድርሰው ቢያንስ ሰላሳ ሰዎችን ገለው ብዙዎችን ማቁሰላቸውን የሀገሪቱ የመከላከያ ሚኒስቴር አስታወቀ። የአፍጋኒስታን የጸጥታ ኃይሎች ፈጥነው በመድረስ ሆስፒታሉን ከበው ለአንድ ሰዓት ያህል ተቆጣጥረውት የቆዩትን አጥቂዎች በሙሉ ደምስሰዋል። መሀል ካቡል በሚገኘው አራት መቶ አልጋዎች ባሉት ሆስፒታል መግቢያ ላይ መኪና ላይ የተጠመደ ቦምብ ከፈነዳ በኋላ አውቶማቲክ መሳሪያ ቦምብና አጥፍቶ መጥፊያ ፈንጂ የያዙ በርካታ አጥቂዎች ሕንጻውን ወርረው ጥቃት እንደከፈቱ ነው እማኞች የገለጹት። ኢላማ ያደረጉትም ታካሚዎችንና የሕክምና ሰራተኞችን ሲሆን ከዚያ በኋላ የአፍጋን ኃይሎች ደርሰው ተታኩሰው ገለዋቸዋል። እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ደጋፊዎች ለጥቃቱ ኃላፊነት ወስደዋል። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ በጥቂት መቶ ሜትሮች ርቀት ላይ በሚገኝ ስፍራ ሆነው በዓለም አቀፍ የሴቶች ቀን ዝግጅት ላይ ንግግር ሲያደርጉ ጥቃቱን አውግዘዋል። የዚህን ድርጊት ኃላፊዎች ደግሞ ፍርዳቸውን እንሰጣለን ሲሉም ዝተዋል። አፍጋኒስታን የሚገኘው የሰሜን አትላንቲክ ቃልኪዳን ድርጅት የኔቶ ተልእኮ ተጠሪ ባወጡት መግለጫም የሀገሪቱን የጸጥታ ኃይሎች ማገዛችንን እንቀጥላለን ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፈረሙትን አዲስ የጉዞ እገዳ ትእዛዝ በተመለከተ በተከፈተው የክስ ዶሴ በሚቀጥለው ሳምንት የሙግቱት መከራከሪያዎች እንዲቀርቡለት አንድ ፌዴራል ፍርድ ቤት አዘዘ። ፕሬዚደንቱ የፈረሙት አዲሱ የኢሚግሬሽን ማስፈጸሚያ ትእዛዝ ስደተኞች በሙሉ ለ120 ቀናት እንዳይገቡና ሶማሊያና ሱዳንን ጨምሮ የስድስት ሀገሮች ዜጎችና ተወላጆችን ለ90 ቀናት ወደ 20 ወደ ሀገራቸው ወደ ዩናይትድ ስቴትስ እንዳይገቡ የሚከለክል ነው። የሃዋይ ክፍለ ግዛት የመጀመሪያው የፕሬዚደንቱ የጉዞ እገዳ ማስፈጸሚያ ትእዛዝ ላይ ክስ ከፍቶ የነበረ ሲሆን ትእዛዙ ተፈጻሚ እንዳይሆን በሌላ ፌዴራል ፍርድ ቤት በመታገዱ ክሱ በይደር ተይዞ ነበር። አሁን ሚስተር ትራምፕ አዲስ ትእዛዝ በማውጣታቸው መንግስት በብይኑ ላይ ያስገባውን ይግባኝ አቤቱታ ስቦታል። ስለዚህ የሐዋይ ክፍለ ሀገር በይደር በተያዘው ሙግት በመቀጠል መቀጠል አለበት ብሏል። በዚህ መሰረት ሁለቱም ወገኖች በተስማሙት መሰረት ሐዋይ ዛሬ መከራከሪያዋን ለፍርድ ቤቱ ታቀርባለች። መንግስት መልሱን የፊታችን ሰኞ ያስገባና ፍርድ ቤቱ ክርክሩን ሳምንት የዛሬ ሳምንት ረቡዕ ሊያደምጥ ተቀጥሯል። አዲሱ የፕሬዚደንት ትራምፕ የጉዞ እገዳ ስራ ላይ የሚውለው በዋሽንግተን የጊዜ አቆጣጠር ሳምንት ሐሙስ መጋቢት ውስጥ በዚህ መጋቢት አጋማሽ ላይ ነው ወይም ማርች 16 ይሆናል። በአውሮፓ አቆጣጠር ከሌሊቱ 6 ሰዓት ከአንድ ደቂቃ ላይ ይሆናል በዋሽንግተን ዲሲ ሰዓት አቆጣጠር። ሐዋይ ግን 6 ሰዓት ወደ ኋላ ስለሆነች ተፈጻሚ የሚሆነው ገና ረቡዕ ማለዳ ላይ ይሆናል ማለት ነው። በመጨረሻም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሰሜን ኮሪያ በቅርቡ በተኮሰችው ተወንጫፊ ሚሳይል ጉዳይ ዛሬ በዝግ ስብሰባ እየተነጋገረ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ አሜሪካ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሄርትስ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሄርትስ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎሆርት እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ የካቲት 29 2009 ዓ ም ምሽት ፕሮግራም ነው። የአስረኛ ክፍል ተማሪ የሆነችው የ16 ዓመቷ ወጣት ኖሃሜነ ጥላሁን ባለፈው ሳምንት አፈቀርኩሽ በማለት ለወራት እየተከታተለ ያስቸግራት በነበረ ወጣት አዲስ አበባ ውስጥ በ ሜክሲኮ እየተባለ በሚጠራው አርበኞች አደባባይ አካባቢ በስለት ተወግታ ተገድላለች። ሳምንት ነው ከቱር ትመጣ እንግዲህ መንገድ ላይ እንደዚህ አርዶ ይጣላትን፣ እንኳን አልቻልኩም፣ ግራ ገባኝ። የኑሃሚን እናት ወይዘሮ ወይንሸት ወዳጆን ሲቃ ነው የሰማ ነው። ዘገባ ይዘናል። አብዛኛው ገንዘብ ይባክናል። የሚባክነውም ግማሹ ይሰረቃል፣ ግማሹ ይጠፋል፣ ግማሹ ለሚባለው ነገር አይደረግም። በዛ ላይ ደግሞ የእነሱ ኤክስፐርቶች ኮንሰልታንት የሚባሉት እነሱ በጎን የሚቀፉት ነገር አለና እና ስለዚህ አሜሪካ የምትሰጠው ወይም አሜሪካን የታክስ ከፋዮች የሚሰጡት ገንዘብ በጠቅላላ በአፍሪካም በተለይም ደግሞ በኢትዮጵያ ጥብቅና ቁጥጥር ይደረግበት ነው። በሁለተኛው አጋማሽ በዲሞክራሲ በተግባር የሚቀርቡት ፕሮፌሰር አለማየው ገብረ ማርያም ናቸው። ወደ ኋላ ላይ ጠብቋቸው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ መንግሥት የውጭ ጉዳይ መሥሪያ ቤት በቅርቡ ይፋ ያደረገው የ2016 ዓ ም የዓለም ሀገሮች የሰብአዊ መብቶች አያያዝ ዘገባ በኢትዮጵያ ላይ ያተኮረውን ክፍል የኢትዮጵያ መንግሥት ሚዛናዊ አይደለም ብሎታል። በዘገባው መሰረት የፖለቲካ ፍላጎት ያላቸው ኃይሎች ብቻ የሰጡትን መረጃ እንጂ ይቅርታ ዘገባው መሰረት ያደረገው የፖለቲካ ፍላጎት ያላቸው ኃይሎች ብቻ የሰጡትን መረጃ እንጂ ከመንግስትና ከሀቀኛ ሰዎች የተገኘ መረጃ እንደሌለው ገልጿል የኢትዮጵያ መንግስት። ወደፊት ግን በመንግስት ገለልተኛ አካል ነው የተባለው የኢትዮጵያ ሰብአዊ መብቶች ኮሚሽን ግኝቱን እንደሚያቀርብ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት አስታውቋል። መለስካቸው አመሃ ዝርዝር ዘገባ ይዟል። የኢትዮጵያ መንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰይድ ለቪኦኤ እንደገለጹት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በአውሮፓውያን ዘመን አቆጣጠር የ2016ን የዓለም አገሮች የሰብአዊ መብቶች አያያዝ ዘገባን ሲያወጣ በኢትዮጵያ ተፈጥረው የነበሩ ሁኔታዎችን በአግባቡ አልተገነዘበም ይላሉ። ባለፈው ዓመት በኢትዮጵያ ሰላማዊ በሆነ መንገድ ተገቢና ህጋዊ ጥያቄዎችን ያቀረቡ ክፍሎች የነበሩትን ያህል ሁከትን የፈጠሩና የአባባሱ ኃይሎችም ነበሩ ይላሉ። መንግስት ደግሞ የህዝቡን ሰላም የማስጠበቅ ኃላፊነት አለበት ሲሉም ይከራከራሉ። ከዚያም በላይ ግን የአሜሪካ የውጭ ጉዳይ መስሪያ ቤት በኢትዮጵያ ላይ ያወጣው ዘገባ ወደ አንድ ወገን ጥፋቱን ሁሉ የደፈደፈ ነው ሲሉ ነቅፈዋል። ስቴት ዲፓርትመንቱ ያወጣው ሪፖርት ሚዛኑን መጠበቅ አለበት፣ በወቅቱ የነበሩ ጉዳዮችን በአግባቡ ማየት አለበት፣ የመንግስትንም ሰ መያዝ አለበት አጠቃላይ ሂዩማን ራይትስ ዎች የሚሆን ስቴት ኦፍ ዲፓርትመንት የሚሆን መረጃ የሚሰጧቸው አካላት እነማን ናቸው? ፖለቲካዊ የሆነ ፍላጎት የላቸውም ወይ መረጃዎችን ሲሰጧቸው እነሱ የሚያነጋግሯቸው ሰዎች፣ መረጃ የሚቀበሏቸው ሰዎች የተለየ ሞቲቭ የላቸውም ወይ የሚለውን ነገር ማረጋገጥ አለበት። በትክክል ጀኒን የሆነ የህብረተሰብ ክፍል ነው ወይንን መረጃ ይሰጣቸው የሚለው ላይ የሁሉንም አካል ግብአት የወሰደ የተሟላ ሪፖርት አይደለም የሚል ነው ያለውና በዚህ መልኩ ሚዛኑን የጠበቀ መሆን አለበት እና ወደ አንድ ሳይድ ወደ አንድ ጎን አጠቃላይ ችግሮችን ያስቀመጠበትና የደፈደፈበት ሁኔታ ነው ያለው። ይሄ ደግሞ ትክክል አይደለም። በዚህ ዘገባ እንደተመለከተው ባለፈው አመት በሀገሪቱ ሰላማዊ ሰልፎችን ተከትሎ በተፈጠረው አለመረጋጋት በተለይ በኦሮሚያና በአማራ ክልሎች በመቶዎች የሚቆጠሩ ዜጎች ተገድለዋል። በመንግስት የተቋቋመውን የኢትዮጵያ ሰብዓዊ መብቶች ኮሚሽን ጠቅሶም በኦሮሚያ ብቻ 28 የጸጥታ ኃይል አባሎችን ጨምሮ 123 ሰዎች ተገድለዋል ብለዋል። ሂውማን ራይትስ ዎች የተሰኘው ዓለም አቀፍ የሰብአዊ መብቶች ተሟጋጅ ድርጅት 500 ሰዎች በጸጥታ ኃይሎች ተገድለዋል ሲል ዘግቧል። ይኸው የአሜሪካ የውጭ ጉዳይ መስሪያ ቤት ዘገባ የኢትዮጵያን ጠቅላይ ሚኒስትር በመጥቀስ በኦሮሚያ ብቻ 500 ሰዎች እንደተገደሉ በጥቅምት ወር ተናግረዋል ይላል። እነዚህን ተገደሉ የተባሉ ሰዎችን ቁጥር አስመልክቶ የመንግስትን አቋም አቶ መሐመድ ሰይድ ለቪኦኤ ይህን ብለዋል። ቁጥሮቹን በተመለከተ በመንግስት በኩል የአንድም ሰው ሕይወት እንዲጠፋ አይፈለግም። የአንድም ሰው ሕይወት በጥልቅ ነው በመንግስት ኮንሰርን የሚወሰድበት ስለዚህ በተደጋጋሚም እንደተገለጸው እና መንግስት የተሰማውን ሀዘን በኢትዮጵያ ሕዝብ ስም ለሕዝቡ የገለጸበት ሁኔታ ነው ያለው እና የአንድም ሰው ሕይወት ቢሆን ትልቅ ዋጋ የሚሰጠው ጉዳይ ነው የሚሆነው እና ቁጥሮችንም እንደዚሁ በተለያየ መልኩ ሶሻል ሚዲያ ላይ የሚለቀቀው ማህበራዊ መገናኛ ብዙሃን በተለያዩ ሚዲያዎች የሚገለጸውን ዝም ብሎ ወስዶ ኃላፊነት በጎደለው መልኩም ማስተላለፍ ተገቢ አይሆንም። ስለዚህ ገለልተኛ አጣሪ አካል አለ። ይሄ አጣሪ አካል በቀጣይ ሂደቱን ጨርሶ ይፋ የሚያደርግበት ሂደት ነው ያለውና ይህንኑ መጠበቅ ተገቢ ነው ብዬ ነው የማስበውና በዚህ መልኩም ስቴት ዲፓርትመንት ቢሆን በዚህ አይነት መልኩ ቁጥሮችን ሲያወጣ ከትክክለኛ መረጃ ላይ መነሳት አለበት እና ይሄ አሁን መንግስት በነዚህ ቁጥሮችም ሆነ በሌላ እንደው እስከዛሬ ድረስ ባለው ሁኔታ በተፈጠረው አጋጣሚ የሞቱ ሰዎችን የተገደሉ ሰዎችን ቁጥር ገና ያጣራል ብለን እንጠብቅ። ገለልተኛ አካል ያጣራል። ገለልተኛ አካል ያጣራል ስል በህገ መንግስቱ እውቅና ያገኘ አካል በህገ መንግስቱ እውቅና ያገኘ አካል ስል የኢትዮጵያ ሰብአዊ መብት ኮሚሽን በህገ መንግስቱ ተቆጥሮ የተሰጡ ተግባራት፣ ኃላፊነቶች አሉት። በዛ መልኩ በገለልተኝነቱ ከዚህ ቀደመም እንደታየው እከሌ ከክሌ ሳይለይ ማለት ነው። የተፈጸሙ ችግሮችም ካሉ በግልጽ ተጠያቂነትን በሚያሰፍን መልኩ ከህዝብ ተወካዮች ጀምሮ ለሚመለከታቸው አካላት፣ ለመላው ኢትዮጵያ ህዝብ ይፋ የሚያደርግበት አሰራር ነው ያለው ና ይህን አሰራር ነው መጠበቅ ያለብን እንጂ እንዲሁ ከተለያየ አካላት በተለይም ፖለቲካዊ ፍላጎት ካላቸው አካላት ያገኘነውን መረጃ ቁጥር አንስተን መስጠትና ይህን ደግሞ እንደ መረጃ አውጥተን መበተን የለብንም የሚል ሀሳብ ነው ያለኝ። ነውእንጠብቃለን ማለት ነው። ሆንም እንጠብቃለን። ይኸው የዩኤስ የውጭ ጉዳይ መስሪያ ቤት ዓመታዊ ዘገባ እንዳተተው ከፍተኛ የሰብአዊ መብቶች ችግሮች ብሎ ከጠቀሳቸው መካከል አንዱ የጸጥታ ኃይሎች በሰላማዊ ሰልፈኞች ላይ የሚወስዱት ከመጠን ያለፈ የኃይል እርምጃ እንደሆነ ያስረዳል። በዚህ ላይ የመንግስትን አቋም ያስረዱት አቶ መሐመድ ሰላማዊ ሰልፈኞች በሚለው አገላለጽ እንደማይስማሙ ይናገሩና ኤክሰሲቭ ፎርስ በሚል ነው ያስቀመጠው። ይህንንም አሁን መንግስት ከመጠን በላይ አልፏል። በወቅቱ ደግሞ ቅድም ለማስቀመጥ እንደሞከርኩት በዚች ሀገር ውስጥ የህግ የበላይነት እንዲሰፍን፣ የዜጎች ሰብአዊ መብት እንዲከበር፣ ዜጎች በሰላም ወጥተው እንዲገቡ ለዜጎች ካላቸው ተቆርቋሪነትና ኃላፊነት እንዲሁም ውግንና በመነሳት አደጋ ጭምር የደረሰባቸው የጸጥታ ኃይሎች አሉ። በርካታ የጸጥታ ኃይሎች አሉ። እነዚህ የጸጥታ ኃይሎችን ጨምሮ አጠቃላይ መንግስት በወቅቱ ሲወስደ የነበረው የጸጥታ ወደነበረበት የመመለስ ሂደት በምን ደረጃ ላይ ነው ያለው ወደዚህ ወገንም ወደዛ ወገንም ሳያዳላ፣ ቅድም ባልኩት መሰረት የሚያጣራው አካል በቀጣይ አጣርቶ ይፋ የሚያደርግበት ሂደት ነው ያለውእና ይህንንም ብንጠብቅነው የተሻለ የሚሆነው አሁን አስቀድሞ መዳኘትና ካጣሪ ቦርዱ ቀድሞ ትክክለኛ ያልሆነ መረጃ ማስተላለፍ ይሆንብኛል። በተባበሩት መንግስታት ድርጅት ሰብአዊ መብቶች ከፍተኛ ኮሚሽነር ይህንን በተለይ በሁለቱ ክልሎች ተፈጠረ የተባለውን ችግር በተለይ የሰብአዊ መብቶችን ጥሰት ለመመርመር ጥያቄ አቅርቦ መንግስት ጥያቄ ውድቅ እንዳደረገበት ታውቋል። ለምን ሆነ? እንግዲህ በመሰረቱ ኢትዮጵያ የተፈራረመቻቸውን አህጉራዊ የሚሆን ዓለም አቀፍ ስምምነቶችን እንዲሁም ህገ መንግስቷን ባከበረች መልኩ ነው የምትንቀሳቀሰውና በዚህ ማዕቀፍ ውስጥ ስንንቀሳቀስ አሁን ኢትዮጵያ ውስጥ ያለው ስርዓት ለህዝቦቹ ኃላፊነት የሚሰማው ስርዓት ነው ያለው። ህገ መንግስቱን ተከትሎ የሚሰራ መንግስት ነው ያለው። ለዜጎቹ ተጠያቂነት ያለው መንግስት ነው ያለው። ስለዚህ የኢትዮጵያ መንግስት የመጨረሻ አለቃው የኢትዮጵያ ህዝብ ነው። በዚህ ረገድ ደግሞ በህገ መንግስቱ በገለልተኝነት ተመሳሳይ የሆኑ ጉዳዮችን የሚያጣራ የኢትዮጵያ የሰብአዊ መብት ኮሚሽን አለን። እኛ በተጨባጭም በተግባርም የተፈተሸ ነው እና ስለዚህ ይሄ ገለልተኛ አካል እንዲያጣራው ነው መንግስት በመጀመሪያ አቅጣጫ ያስቀመጠው። በዚህ በተፈጠረ በተባለው ሁከት ወቅት በአንዳንድ ስፍራዎች በተለይ በገጠር አካባቢ ሲቪል መንግስት ባለስልጣናት ስልጣናቸውን በጸጥታ ኃይሎች እንደተነጠቁ ወይንም በጸጥታ ኃይሎች ላይ ያላቸውን ስልጣን እንዳጡ ዘገባው ይጠቁማል። ይሄ ህገ መንግስቱን በቀጥታ የሚጻረር ጉዳይ ነው ተፈትሿል ይሄ ነገር እንግዲህ ኢትዮጵያ የምትመራው በህገ መንግስቷና በህግ ነው የምትመራው በመርህ የሚመራ ሀገር ነው ሀገራችን እና በዚህ መሰረት ሁሉም አካላት ህግ አውጭውም ህግ አስፈጻሚውም ህግ ተርጓሚውም አካል በህገ መንግስትና ህገ መንግስቱን መሰረት ባደረጉ ሌሎች ህጎች ተቆጥሮ የተሰጧቸው ተግባራት አሉ በዚህ ማዕቀፍ ውስጥ ነው ሁሉም የሚንቀሳቀሱትና በዚህ ደረጃ ችግር አለ የሚል ሪፖርት እኔ የለኝም በመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰይድ የዴሞክራሲና የሰብአዊ መብቶች ከበሬታ ለኢትዮጵያ የህልውና ጉዳይ እንደሆነ ገልጸው ስለዚህም ሀገር በቀል ዴሞክራሲ በኢትዮጵያ ስራ ላይ እየዋለ እንደሆነ ተናግረዋል። ከአሜሪካ መንግስት ጋር ባያሌ ጉዳዮችና ቁም ነገሮች የኢትዮጵያ መንግስት በከፍተኛ ትብብር እየሰራ እንደሆነም አስታውሰዋል። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ዓለም አቀፍ የሴቶች ቀን በአዲስ አበባ በጠቅላይ ሚኒስትር ጽህፈት ቤት በተለያዩ ዝግጅቶች ተከብረዋል። ከሀገሪቱ የተለያዩ አካባቢዎች የተወከሉ 2500 ሴቶች በሥነ ሥርዓቱ ላይ ተገኝተው ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር መወያየታቸውን ነው የሴቶችና ህጻናት ሚኒስቴር ቃል አቀባይ አቶ ሰሎሞን አሰፋ በስልክ ለአሜሪካ ድምጽ ሬዲዮ የገለጹት። እስክንድር ፍሬውን ያነጋግራቸው ዘገባውን ቀጥሎ ያሰማናል። ከሁሉም ክልሎችና የከተማ አስተዳደሮች የተወከሉ ከፍተኛ ባለስልጣናትና የስራ ኃላፊዎች እንደዚሁም ሴቶች በጠቅላይ ሚኒስትር ጽፈት ቤት በተከበረው የዓለም አቀፍ የሴቶች ቀን በዓል ላይ ተገኝተዋል። በሴቶችና ህጻናት ሚኒስቴር የህዝብ ግንኙነት ዳይሬክተር አቶ ሰለሞን አስፋው በስልክ እንደገለጹት ዛሬ በጠቅላይ ሚኒስትር ጽፈት ቤት የተካሄደው ስነ ስርዓት ሰሞኑን በተለያዩ ክንውኖች ሲከበር የቆየው በዓል አጠቃለያ ነው። ከተለያዩ የአገሪቱ አካባቢዎች የመጡ 2500 ሴቶችም ከጠቅላይ ሚኒስትሩ ጋር እንዲወያዩ የተለያዩ እድል ፈጥሯል ብለዋል። የዛሬው ያው ጠቅላይ ሚኒስቴሩ በተገኙበት ሁለት ሺህ አምስት መቶ ሴቶች በተገኙበት ጠቅላይ ሚኒስቴሩ ጋር የፊት ለፊት ውይይት አድርጓል። ከዚህ ጋር ተያይዞ ከእያንዳንዱ ክልል የመጡ ተወካዮች የሴቶችን ችግር በየክልሉ የሚታዩት ችግሮችን አንስቶ ለጠቅላይ ሚኒስቴሩ ጥያቄ ካቀረቡ በኋላ በጥያቄው ዙሪያ ላይ ጠቅላይ ሚኒስቴራችን በጥያቄው ዙሪያ ላይ ምላሽ የሰጡበትና የቀጣይ አቅጣጫዎች ያስቀመጡበት ሁኔታ ነው የነበረው። ሁለት ሺ አምስት መቶ ዎቹ ሰዎች አቶ ሰለሞን ዛሬ በጠቅላይ ሚኒስትር ጽህፈት ቤት ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ውይይት ያደረጉት ሴቶች ከየት የተውጣጡ ናቸው? ከሁሉም ክልል የተወጣጡ ናቸው። ፌዴራልም፣ ከክልል ከአዲስ አበባ ከአስራ አንዱም ክልል የተወጣጡ ሴት ተወካዮች ናቸው። በዚህ ዙሪያ ላይ በሁሉም ክልሎች የሚታዩ በሴቶች ዙሪያ የሚታዩ ሰፊ አረቶች አንስተው ለጠቅላይ ሚኒስቴሩ ካቀረቡ በኋላ ጠቅላይ ሚኒስቴሩ ሰፊና አጥጋቢ ምላሽና ውይይት ያደረጉበት ሁኔታ ነው የነበረው። እንግዲህ በስነ ስርዓቱ ላይ እንደተመለከት ነው በቀጥታ በቴሌቪዥን ስለተላለፈ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ በተጨማሪ የሴቶችና ህጻናት ሚኒስትር ወይዘሮ ደሚቱ ሀምቢሳ እንደዚሁም ሌሎች ሚኒስትሮችና ከፍተኛ ባለስልጣናትም ተገኝተዋል። ይህ አጋጣሚ ምን ጥቅም አስገኘ ይላሉ። ዛሬ በዚህ መልኩ ውይይት መደረጉ የዓለም አቀፍ ሴቶች ቀን በሚከበርበት ቀን እንዲህ አይነት ውይይት በጠቅላይ ሚኒስትሩና ከተለያዩ ሀገሪቱ አካባቢዎች በመጡ ሴቶች መካከል መደረጉ ባለፉት አመታት ሴቶች ትኩረት የተነፈጉ የህብረተሰብ አካል ከመሆናቸው የተነሳ አሁን ደግሞ እንደ እነዚህ አይነት ትልልቅ ሊደርሺፕ ደረጃ ላይ ያሉት በእንደዚህ አይነት የትግል መስመር ላይ ተገኝቶ ከሴቶች ጋር ግንባር ለግንባር ውይይት ማድረጋቸው ለሴቶች ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ ጠቀሜታቸው ሰፊ ሁሌ ሚና እንዳለው ነው የሚያመለክተው። ችግሮቻቸውም አንድ በአንድ ነብቶ የወጡበትና ለዚህ መፍትሄ አቅጣጫ የተቀመጠበትና ለወደፊትም ለዚህ የመፍትሄ አቅጣጫ ይቀመጣል የሚልና ከዚህም ተነስቶ በየደረጃ ያሉት አመራሮች ሊደርሺፕ በዚህ ጉዳይ ላይ ትኩረት አድርጎ እስከ ታችኛው ድረስ ለሴቶች ጉዳይ በኢኮኖሚ ዙሪያ ያሉትን ችግሮች በመፍታት ሁሉም ሰው እንዲንቀሳቀስ ንቅናቄ ይፈጥራል። ይሄ አስተሳሰብ በከፍተኛ ደረጃ እስከ ታች ድረስ የማስረት ስራ ይሰራል። ከዚህም ተነስቶ ይህንን ተሞክሮ እስከ ታችኛው ወርዶ በየደረጃ ያሉት አደረጃጀቶችና አመራሮች በዚህ ጉዳይ ላይ ትኩረት እንዲሰጡ ጥሩ አጋጣሚ ነው ተብሎ ነው የሚታሰበው። በኢትዮጵያ ዓለም አቀፉ የሴቶች ቀን ሲከበር የቆየው የሴቶችን መብት ለማስከበርና ወደ ውሳኔ ሰጭነት ለማምጣት የተደረጉ ጥረቶችን በመዳሰስ ስኬቶችን በማጉላትና ጉድለቶችን በማንሳት ጭምር ነው። በ1987 13 የነበረው የሴት የፓርላማ አባላት ቁጥር ለምሳሌ አሁን 212 መድረሱ ተጠቅሷል። በሁለተኛው የእድገትና ትራንስፎርሜሽን እቅድ ደግሞ ሴቶች 50 ከመቶ የውሳኔ ሰጭነት ቦታዎችን እንዲይዙ እየተሰራ መሆኑ ነው የተገለጸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። በድጋሚ እንኳን ለማርች ኤይት አደረሳችሁ ሁላችሁንም። ወደ ተከታዩ ዘገባ እናልፋለን። ጠቅላላው የሰብአዊ መብቶች አጠባበቅ ስርዓት በሽብርተኝነት በመጤ ጠሎችና ዝናን ናፋቂ በሆኑ ፖለቲከኞች ከፍተኛ ጥቃት ስር ወድቋል ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን አስገንዝበዋል። ከፍተኛ ኮሚሽነሩ ዓመታዊ ሪፖርታቸውን ካቀረቡበት የመሥሪያ ቤታቸው ጠቅላይ ቢሮ ከሚገኝበት ጄኔቫ ሊሳ ሽላይን ያጠናቀረችው ዘገባ አለ፣ አዲሱ አበበ ያቀርበዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን በሪፖርታቸው በአሁኑ ወቅት ከአርባ አገሮች በላይ የሚታየውን የመብት ይዞታ ዘርዝረዋል። ከእነዚህ መካከል አራቱን አገሮች ማለትም ጋምቢያን፣ ኡዝቤኪስታንን፣ ቱኒዚያንና ግሪክን ጠቅሰዋል። አያይዘውም ደቡብ ሱዳን ውስጥ የደረሰውን ጥፋትና አመፃ አውስተው በዚያቸው አገር የተስፋፋና ለሕይወትም አስጊ ስለሆነው ረሃብና ድርቅ ተናግረዋል። የጦር ወንጀል በመፈጸም የሚከሰሱትን ተፋላሚ ወገኖች አውግዘው ድርጊታቸውም አስገድዶ መድፈርን፣ ግድያን፣ ወሲባዊ ጥቃትንና ሆን ብሎ ደብዛ ማጥፋትን እንደሚጨምር ተናግረዋል። የብሩንዲ ሁኔታ እጅጉን እንደሚያሳስባቸው የገለጡት የሰብአዊ መብት ከፍተኛ ኮሚሽነሩ አገሪቱ ውስጥ ያለው ሁኔታም ወደ ሌሎች መዛመቱን ተናግረዋል። የሰዎችን ደብዛ ሆን ብሎ ማጥፋትን፣ ሰቆቃንና እስራትን ጨምሮ አሰቃቂ የሰብአዊ መብት ጥሰቶች፣ በጸጥታ ኃይሎች የሚፈጸሙ ወከባዎችና እንዲሁም የሽብርተኛ ሚሊሻዎች ጥቃት እየተሰማ ነው። መካከለኛው ምስራቅን አስመልክተውም ቱርክ ውስጥ በሲቪሎች ወይም በሰላማዊ ሰዎች ላይ የተፈጸመውን አሰቃቂ ጥቃት አውግዘው ሽብርተኛነትን ከማውገዝ ይልቅ በነቀፌታ ላይ ያተኮረው የመንግሥቱ አስተያየት ግን እንዳላስደሰታቸው ተናግረዋል። ከመፈንቅለ መንግሥቱ ሙከራ በኋላ በዲሞክራሲያዊ መንገድ የተመረጡ የሕዝብ ተወካዮችን ዳኞችንና ጋዜጠኞችን ጨምሮ በብዙ መቶ ሺዎች የሚቆጠሩ ሰዎች መሰወርና የደረሱበት መጥፋት በሰብአዊ መብት አያያዝ ላይ ያለው ሁኔታ አደጋ ውስጥ እንደወደቀ የሚጠቁም ነው። የድርጅቱ ከፍተኛ የሰብአዊ መብት ኮሚሽነር በበርካታ ሀያላን መንግሥታት ላይም ሂስ መሰንዘራቸው አልቀረም። ቻይና የሕግ ሙያተኞችንና ለሰዎች መብት የሚታገሉትን በማሰሯ ነቅፈዋታል። ሩሲያንም የጋዜጠኞችን፣ የፖለቲካ ተቀናቃኞችን፣ ሐሳብን በነጻነት የሚገልጹትንና የሃይማኖት ተከታዮችን መብት ባለማክበሯ ከክስ መዝገባቸው ውስጥ ከተዋታል። ዩናይትድ ስቴትስ ውስጥ ደግሞ ፕሬዝዳንት ዶናልድ ትራምፕ በሜክሲኮ ዜጎችና በሙስሊሞች ላይ የጣሉትን እገዳ ነቅፈዋል። ሰዎችም በጅምላ ከአገር ማባረርና በኢሚግሬሽን ሕግ ላይ ደግሞ የደነገጉት ሕግ ዓለም አቀፉን የሰዎች መብት የሚጥስ እንደሆነ ተናግረዋል። የደቡብ አፍሪቃ መንግስት ከሄጉ ዓለም አቀፍ የወንጀል ችሎት አባል ሀገርነት ለመውጣት ከዚህ ቀደም አስገብቶት የነበረውን ጥያቄ በይፋ አንስቷል። ሆኖም በጉዳዩ ዙሪያ በአገሪቱ ፓርላማ ክርክር የሚደረግ መሆኑንና እሰጥ አገባውም ያለማብቃቱ ተመልክቷል። አኒታ ፓውል ከፍተኛ እውቅና ያላቸው ዓለም አቀፍ የህግ ሰዎች ደቡብ አፍሪቃ ለምን በችሎቱ አባልነቷ መቀጠል እንደሚኖርባት የሚያስረዳ መከራከሪያ ለፓርላማው ካቀረቡባት ከጆሀንስበርግ ያደረሰችንን ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርባል። የአገሪቱ ህገ መንግስታዊ ፍርድ ቤት የቀድሞ ዳኛ ዛክ ያኩብ ደቡብ አፍሪካ አካሄዱ ትክክል አይደለም በሚል የዓለም አቀፉ የወንጀል ችሎት ፈራሚነትን ለመሰረዝ የነበራትን ውጥን መቀልበሷ ያን ያህል የሚያስፈነጥዝ አይደለም ይላሉ። አንድ ከፍተኛ የደቡብ አፍሪካ ፍርድ ቤት ባለፈው ወር ጆሃንስበርግ አባልነቷን ትሰርዛለች ሲል የአገሪቱ ካቢኔ ያሳለፈውን ውሳኔ ህገ መንግስታዊ ድንጋጌን የተላለፈ ነውና በፓርላማው ማለፍ አለበት ሲል ውድቅ አድርጎታል። በመሠረቱ በመሰረቱ ውጥኑን ስናነሳ ተገቢውን ሂደት ተከተልንም ይሁን ሳንከተል በተጨባጭነቱና በትርጉሙ ላይ ለውጥ አያመጣም። የመጀመሪያው አካሄድ ምናልባትም ከአቀራረብ አንጻር ጥሩ ላይሆን ይችላል። የመጨረሻው ድምዳሜያችን አግባብ ያለውን አካሄድ ተከትሎም ይሁን አይሁን ከዓለም አቀፉ ችሎት መውጣት ግን እጅግ የከፋና አውዳሚ ውጤት ይኖረዋል። ያዕቁብ አገራቸው ከሄጎ ዓለም አቀፍ የወንጀል ችሎት እንዳትወጣ የዓለም አቀፉ ከፍተኛ የሕግ አዋቂዎች ኮሚሽን ለደቡብ አፍሪቃ ፓርላማ ያቀረበውን ማሳሰቢያ ደግፈው ከፈረሙ በጡረታ ላይ የሚገኙ ስድስት የደቡብ አፍሪቃ ዳኞች አንዱ ናቸው። የደቡብ አፍሪካ ከፍተኛ ፍርድ ቤት የሄጉ ዓለም አቀፍ የጦር ወንጀል ችሎት በሱዳኑ ፕሬዚዳንት ላይ ያሳለፈውን የስር ማዘዣ ቸል በማለት በአፍሪካ ህብረት ጉባኤ ላይ ለመሳተፍ በጊዜው ጆሃንስበርግ የነበሩትን ኦማር አልበሽርን አሊዝም ማለቱን ተከትሎ በተቀሰቀሰው ውዝግብ እንደ አውሮፓውያን ዘመን አቆጣጠር በ 2015 ዓ ም ነበር ጆሃንስበርግ ከችሎቱ አባልነቷን ለመውጣት መወሰኗን ያስታወቀችው። አፍሪካ ላይ አነጧጥሯል ሲሉ የአፍሪቃ ሀገሮች በተደጋጋሚ ዓለም አቀፉን የጦር ወንጀል ችሎት ሲወነጅሉ ቆይተዋል። ይሁን እንጂ በተለያዩ ሀገሮች መሰል ምርመራዎችን እያካሄደ መሆኑን ያመለከተው የዓለሙ ችሎት በበኩሉ ውንጀላዎቹን ተከላክሏል። ከምርመራ ተሻግሮ ግን ለክስ የበቃ አፍሪካዊ ሀገር ጉዳይ እንዲያሳይ መጠበቁ አልቀረም። በሌላ በኩል የአፍሪቃ ህብረት ባለፈው ወር የትኛውንም ከችሎቱ አባልነት ለመውጣት የሚያስብ አገር ለመደገፍ የተስማማ ድምፅ አሳልፏል። እስካሁን ደቡብ አፍሪቃና ብሩንዲ ናቸው ከአባልነት እንወጣለን የሚለውን ውጥናቸውን ይፋ ያደረጉት። ጋምቢያ በአንጻሩ የችሎቱ አባል አገርነቷን ለመሰረዝ የቀድሞ ፕሬዚዳንቷ ወስደውት የነበረውን ውሳኔ አዲሱ ፕሬዚዳንቷ ቀልብሰዋል። አርኖልድ ቱሱንጋ በዓለም አቀፉ ከፍተኛ የህግ አዋቂዎች ኮሚሽን የአፍሪካ ፕሮግራም ዲሬክተር ናቸው። ችሎቱ ፍጹም አይደለም ይላሉ። ብዙዎች ተቺዎች ግን ችሎቱን ብቃት ያንሰዋል ሲሉት፣ አንዳንዶች ደግሞ ከአምስቱ ቋሚ አባላቱ ሶስቱ ራሳቸው የችሎቱ አባል ባልሆኑበትና ለችሎቱም ጉዳዮችን መምራት በተፈቀደለት የተባበሩት መንግስታት የጸጥታው ምክር ቤት ክፉኛ ይተማመናል ሲሉ ይህም ችግር መፍጠሩን ይናገራሉ። የዓለም አቀፉ ከፍተኛ የህግ አዋቂዎች ኮሚሽን ሱንጋ ግን በደቡብ አፍሪካ ብቃት ያለው የህግ ስርዓት እንዳለው ግንባር ቀደም ዲሞክራሲያዊት አገር ችሎቱን ከውስጥ ለመለወጥ በሚያስችል ተሀድሶ ሁነኛ ሚና ልትጫወት ትችላለች ይገባልም ባይ ናቸው። ሲሲ ብቃቱን የሚያጎለብት ችሎቱ የቆመለትን ዓላማ የሚያስፈጽም አሰራር የሚያሰርጽ የተሃድሶ ለውጥ በማምጣት ፋንታ የቅጣት ምላሽ ለመስጠት ራስን ከአባልነት ማግለል አይደለም ትክክለኛው መንገድ። ደቡብ አፍሪካ ብቸኛይቱን ሀገር ብሩንዲን አስከትላ ያን መንገድ መከተሏ ለአህጉሪቱ የሚመረጥ አቅጣጫ አይመስለኝም። ያ አጉል ምርጫ ነው የሚመስለኝ። ምክንያቱም ለዜጎቹ አደጋ የደቀነው የብሩንዲ መንግሥት ከደቡብ አፍሪካ ጋር በአንድ የሚቧደንበት አንዳች መንገድ ፈጽሞ ፈጽሞ የለምና አደገኛ ዓለም አቀፍ ወንጀል የሚታይበት ተቀባይነት ያለው ችሎት በሌለበት የደቡብ አፍሪካ ፓርላማ እንዴትም ቢወስን እንኳን ጥረታቸውን የማያቆሙ መሆናቸውን ነው የዓለም አቀፉ ከፍተኛ የሕግ አውጪዎች ኮሚሽን ለደቡብ አፍሪካ ፓርላማ ያቀረበውን ማሳሰቢያ ደግፈው ከፈረሙት ቅድም የተገለጹት ስድስቱ በጡረታ ላይ የሚገኙ የደቡብ አፍሪካ ዳኞች አባሉ ያቁብ ያመለከቱት የደቡብ አፍሪካ ፓርላማ በዛሬ ዕለት በጉዳዩ ዙሪያ የቀረቡትን ክርክሮች ቢሰማም እሰጥ አገባው ግን በአንዳች ሁነኛ ስምምነት ከሚቋጭበት ገና ብዙ ብዙ የቀረው ሩቅም ይመስላል። ክቡራትና ክቡራን አድማጮች ዝግጅታችን እስከ አራት ሰዓት ይቀጥላል። አሁን ከምሽቱ ሶስት ሰዓት ከ36 ደቂቃ ሊሆን ነው። አዲስ አበባ ላይ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን የረቡዕ ምሽት ፕሮግራም ነው እየሰማችሁ ያላችሁት። የፕሮግራሙ መሪ ብርሃን ሀይሉ ነች። ኦድሬስ ሬጅስ በቴክኒክ መሳሪያዎች ላይ ይቀመጣል አለ እያስተናግድናችሁ ያለ ነው። ሰሎሞን አባተና ቆንጅት ታዬ ነን። በኢንተርኔት ዝግጅቶቻችንን ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኛላችሁ። እንዲሁም በፌስቡክና በትዊተር አት ቪኦኤ አምሃሪክ ወይም ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ሐሳባችሁን አንሸራሽሩ። ወደ ተከታዩ ዝግጅታችን እናልፋለን። አሜሪካና ህዝቧ ዛሬ እየተከበረ ያለውን ዓለም አቀፍ የሴቶች ቀን በማስመልከት በርካታ አሜሪካውያን ሴቶች የክፍያ አለመመጣጠንና ሌሎች ጾታዊ አድሎዎችን ለማጉላት ስራ ሳይገቡ ሴቶች የሌሉበት የስራ ቀን ጉድፈላ በሚል ዘመቻ ተሳትፈዋል። በዋሽንግተን ዲሲ የሚኖሩ ኢትዮጵያውያንን አነጋግረን ያጠናቀር ነው ዘገባ ለምሽቱ አሜሪካና ህዝቧ ይቀርባል። ሄኖክ ሰማእግዜር ነው ዝርዝሩን የያዘው። በጥሮር ፕሬዚዳንት ዶናልድ ትራምፕ ቃለ መሐላ ፈጽመው ሥራ በጀመሩ ማግስት በርካታ ሴቶች በዋሽንግተን ዲሲ ትልቅ ሰልፍ አድርገው ነበር። ለሴቶች እኩል ዕድሎች ይኑሩ፣ የጾታ የደሞዝ ልዩነት ይቅር የሚሉና ሌሎች መልእክቶችን ይዘው ድምፃቸውን አሰምተዋል። ቬኔሳ ካርደናስ የሁለት ሴት ልጆች እናት ናት። ሴቶች በዩናይትድ ስቴትስ ብዙ ጊዜ በፈጀ የመብት ትግል አሳልፈዋል። ሆኖም እነዚህን መሰናክሎች እስካሁን አልሰበርናቸውም። ሴት ፕሬዚዳንት እስካሁን አልመረጥንም። የክፍያ አድሎ አለብን። በራሳችን በማንነታችን ሳንሸማቀቅ ቆዳችን ሳይጠበን ሳይሰፋንም በልካችን መኖር እንፈልጋለን ዛሬም እነዚህ ትግሎች አሉ። ዛሬ ታዲያ የዓለም አቀፍ የሴቶች ቀን ሲከበር ሴቶች የምጣኔ ሀብት ጥቅማቸውና ሚናቸውን ለማጉላት በዓለም ዙሪያ ሥራ ሳይገቡ እንዲውሉ የመብት ተሟጋቾች ባካሄዱት ዘመቻ በርካቶች ተካፍለዋል። በዋሽንግተን ዲሲ አካባቢ ደግሞ ተዘዋውረን ኢትዮጵያውያንን በዚህ ረገድ አነጋግረናቸዋል። ኤልሳበር ይሁን እዚያ ሀገር ከመጣው 16 ዓመት ሴትነት፣ ውበት፣ እናትነት፣ እህትነት ሁሉንም ሴትነት እንዳያያዝህ ነው እንዳያያዝህ ነው ስል ሁሉ ጋር ቻሌንጅ ይኖራል። ስትሮንግነት ይጠይቃል። ጎበዝ ስለሆንኩኝ ሁሉንም ቻሌንጅ አረጋለሁ ብዬ አስባለሁ። ለወጣት ጀኔሬሽን ማስተላለፍ ንፈልገው በራሳቸው ትልቅ እምነት እንዲኖራቸው ከጎበዙ እና ከበረቱ ምንም አይነት ነገር ማሸነፍ እንደሚችሉ በሚቻላቸው በራሳቸው ዲፔንድ እንዲኖራቸው ማረቅ፣ ትምህርታቸውን መማር በሴት ልጅ ያኮራል። የራሳቸው ኢንካም ቢኖር ያኮራቸዋል። እና ደግሞ ጥሩ ሚስት መሆን ደግሞ ያኮራል። ሴት ማለት ጎበዝ፣ ጠንካራ፣ ከወንድም ጋራ መፎካከር የምንችል ወንድም የሚሰራውን ያቃተን ነገር እስካሁን ስለሌለ እንግዲህ ስድስት ሰባት ወንድ ነኝ ብዬ አስባለሁ ራሴ ነው ሴትና ወንድ ትልቁ ትልቁ መመክራት በራሷ እምነት እንዲኖራት ኩራት እንዲኖራት፣ ባገሯ እና በባህሏ እንድትኮራ የሰው ክብር የሰው ፍቅር እንዲኖራት ያን ነው ልነግራት የምችለው። ከእናትነት ሴትነት ማለት በጣም የሚያስደስት ነገር ነው። እናትነት ትብትነት በጣም ብዙ ነገር የሚገለጽበት ነው። ጥንካሬ የሚገለጽበት ነው። ሴትነት ሴትነት ኩራት ነው። እኩልነት ነው። ሴት የበታችነት ድሮ ቀረ፣ ወንድ የበላይነት ድሮ ቀረ። አሁን እኩል ነን እና ሁላችንም በእኩልነት ጠንክረን ትልቅ ደረጃ መድረስ እንችላለን እና እንደርሳ ነው ብለው። ሴትነት ክብር ነው። በክብርነት መስራት የምንችል ከወንድ ሁሉም እኩል ሆነው መብታቸውን አስከብረው መስራት ሰርተው እራሳቸውን ሰርታ ራሷን ልጆቿን ማሸነፍ ነው። ተመካክረው አንቺ ድርሽን የተተባብለ ከወንዱ ጋራ መስራት ነው። ዛሬ እኩልነት ሆኗል። እሱም እሷም እኩል ተረዳድተው መስራት አለባት ይባላል። የሴቶች ሴቶች ሽድቢ ሞር ሰለብሬት መደረግ አለባቸው ብዬ አስባለሁ። መከበር አለባቸው ቢካዝ ሴቶችንን እናት እህት ነው ዋይፍ አዘ ዳውተር ሳምንትም ቢያንሰን ነው። ሴት በአንበሳ መመሰል ትችላለች። በአንበሳ በመስላትም ያንሳል ብዬ አስባለሁ። ውመን ካሪ ላር ወይ እስና ላይ የፋሚሊ ብቻም ሳይሆን ደ ወርልድ። ሴት ናዘር ሴትን መደጋገፍ በጣም አለብን፣ ማበረታታት አለብን። ዋን ናዘር በእናቱ ማየት አለበት፣ በእህቱ ማየት አለበት። እንደዛ አይነት ደረጃ ላይ ወንድ እስከሆነ ድረስ ወንድ ነኝ እስካለ ድረስና ወንድ ረፕዘንት እስካደረገ ድረስ ሴት ልጅ እንትም ማለት ለእኔ እንኳን ወንድነት አይመስለኝም። ሰው እንደዛ አይነት ሰዎች በእኔ አይን ወንዶች አይደሉም። የወንድ ስራ አይደለም። ሴት ልጅ ማንሳት፣ ሴት ልጅ ማበረታታት፣ ሴት ልጅ መውደድ ነው የወንድ ስራ እንጂ ሴት ልጅ መደብደብ፣ ሴት ልጅ ላይ እጅ ማንሳት ምናምን የወንድ ነገር የወንድ ስራ ነው ብዬ ከወንድ ጋም እንደዚ አይነት ሰዎችን አልቀላቀል በዋሽንግተን ዲሲ የሚኖሩ ኢትዮጵያውያን የሰጡት አስተያየት ነው። በዩናይትድ ስቴትስ ሴቶች ለፖለቲካ ስልጣን በህዝብ መሪነት እንዲመረጡ የሚሰራው ኤሚሊስ ሊስት የሚባለው እንቅስቃሴ ውስጥ የምትሳተፈው ሬቸል ቶማስ በትግላቸው የተገኙ ስኬቶችና ወደፊት የሚጠብቃቸውን ስራ እንዴት ትገልጻለች? ሀፍ ንትሪ ት ንስ ንግስ ስ ና ናፍ የሀገሪቱን ግማሽ ህዝብ ወክለን ሳለ በኮንግረስ ሴቶች ያላቸው ውክልና 20 ከመቶ ብቻ ነው። በቂ አይደለም። በዚህ ሁኔታ ሴቶችን የሚደግፉ ፖሊሲዎችን ማጽደቅ ይከብደናል። የሴቶችን የምጣኔ ሀብት ተሳትፎ ማጠናከር በችሎታቸውና በእውቀታቸው ማግኘት የሚገባቸውን ሁሉ እንዲያገኙ፣ እንዲያድጉና እንዲበለጽጉ ከወንዶች እኩል በውሳኔ ጠረጴዛዎች መቀመጥ አለባቸው። አመሰግናለሁ ሄኖክ ለዘገባው። ተከታዩ ዝግጅትም በሴቶች ጉዳዮች ርዕስ ላይ ያቆየናል። ሴቶችና ቤተሰብ በኢትዮጵያ ይህ የዛሬው የዓለም አቀፍ የሴቶች ቀን እየተከበረ ነው። የሴቶችን መብቶችና ደህንነት ለማስጠበቅ በርካታ ጥረቶች እየተደረጉ ቢሆንም ከቅርብ ዓመታት ወዲህ በወጣት ሴቶች ላይ እየደረሰ ያለው ጾታዊ ጥቃት አሁንም አሳሳቢ እንደሆነ ነው። የአስረኛ ክፍል ተማሪ የሆነችው የ16 ዓመቷ ወጣት ኖሃሜን ጥላሁን ባለፈው ሳምንት አፈቅርሻለሁ በማለት ለወራት እየተከታተለ ያስቸግራት በነበረ ወጣት አዲስ አበባ ውስጥ በተለምዶ ሜክሲኮ እየተባለ በሚጠራው አርበኞች አደባባይ አካባቢ በስለት ተወግታ ተገድላለች። መስታዋት አራጋው የወጣቷን እናትና አንዲት የህግ ባለሙያ አነጋግራለች። እለቱ ማክሰኞ ከቀኑ አስር ሰዓት ገደማ ነበር ሜክሲኮ ዲ አፍሪክ ሆቴል አካባቢ በርካታ ሰዎች ታክሲ የሚጠብቁበት ግርግር የበዛበት ቦታ የ16 ዓመቷ ኑሐሚን ጥላሁን በየዕለቱ እንደምታደርገው ከትምህርት ቤት ከመጣችበት ታክሲ ወርዳ ወደ ቤቷ በእግሯ እያቀናች ነበር። ጥቂት እርምጃዎች እንደተራመደች ግን ያልጠበቀችው አደጋ ገጠማት። ለወራት አፈቅርሻለሁ እያለ በየሄደችበት የሚከተላት መውጫ መግቢያ ያሳጣት የነበረ ወጣት አንገቷን በስለት ሁለት ቦታ ወቅቶ ከመሬት እንደዘረራትና በአካባቢው የነበሩ ሰዎች ተጫጩኸው ከወደቀችበት አፋፍ ሰው በአቅራቢያ ወደሚገኘው ባልቻ ሆስፒታል እንዳደረሷት የፈሰሳት ደም ብዙ በመሆኑ በሕክምና ሕይወቷን ለማትረፍ ሳይቻል እንደቀረ እናቷ ወይዘሮ ወይን እሸት ወዳጆ ይናገራሉ። ሚስ አታወራኝ ምንም ማቀው ነገር ገብስለልጁ አንድ አመት ከስድስት ወር ስትሆን አባቷ ሞተብኝ። በብቸኝነት ልብስ ሴት እየሰፋሁ ነው ያሳደግኳት። እኔ እኮ የልጄ እኮ ነች። ልጅነት ኑ ያጠፉባት። እኔ ጓደኛዋም አይደለም ነዋም አይደለ ኬታ አምጥቶ እንደጣለባት ራሱ ምንም አላወኩም። እዛው እናንተ አካባቢ የሚኖር ልጅ ነው። የት አካባቢ ያለ ልጅ ነው? እንደው ከወደ ሀያ አራት የሚባል ቀበሌ ተከትሎ አስመጣ የሚሉ ነው የሰማሁት። በጣም ብቻ ለጋው ልጄ እኔ ታዲያ ነገር ትደርስልኛለች ስል

ወይዘሮ ወይንሸት ወዳጆ ስለ ልጃቸው ጭምትነት ደጋግመው ነው የሚናገሩት። የአንድ ልጄን ነገር ሀገር ይፍረደኝ። እናትም አባትም ሆኜ ነበር ያሳደግኳት። እኔ አንድ ልጄን አጥቻለሁ። ከእንግዲህ እንዲህ ያለ ወንጀል በማንም ላይ አይድረስ ይላሉ። እንደሰው እንኳን ተጫውታ ለምኮ ልጅ እንደ እንጃ ብቻ መግለጫ ጥተኛል

ተጠርጣሪው ወንጀለኛ ለመጋቢት አራት 2009 ዓ ም በፌዴራል የመጀመሪያ ፍርድ ቤት አራዳ ምድብ ችሎት ለፍርድ እንደሚቀርብ በደረሰን መረጃ መሰረት ወደ አዲስ አበባ ፖሊስ ኮሚሽን ዋና መስሪያ ቤት ደውለን ነበር። ጉዳዩ በምርመራ ላይ እንዳለና ለጊዜው ምንም አይነት መረጃ ማግኘት እንደማንችል አስረድተውናል። አቶ ዮሴፍ አእምሮ የህግ አማካሪና ጠበቃ ናቸው። በአጠቃላይ በኢትዮጵያ በሴት ልጆች ላይ ስለሚደርሰው ጾታዊ ጥቃትና የተቀመጠውን ህግ በተመለከተ ማብራሪያ ሰጥተውናል። ህጉ እንግዲህ የተሻሻለው በአስራ ዘጠኝ መቶ ዘጠና ስድስት አመተ ምህረት የተሻሻለ የወንጀል ህግ አለን። የወንጀል ህጉ በተለይ ትኩረት ሰጦ ከያዛቸው ነገሮች አንዱ የህጻናትና በሴቶች ላይ የሚፈጸሙ ወንጀሎችን በተመለከተ በጣም ዝርዝርና አዳዲስ ቅጣቶችን አካቷል። የሆነ ሽፋን አለው በህጉ ማለት ነው። በሴቶች ላይ የተለየ ጥቃት ይደርስባቸዋል። ትክክል ነው ይደርስባቸዋል። ዞሮ ዞሮ ሰው መግደል ትልቁ ወንጀል ነው። በኢትዮጵያ ወንጀል ህግ መሰረት በሞት ከሚያስቀጡ ወንጀሎች አንዱ ሰው መግደል ነው። አሁን ሰሞኑን የደረሰውም እስከ ግድያ ድረስ ይሄደው እንደሱ ነው። ሌሎች አሁን በሴቶች ላይ የሚፈጸሙ ጾታዊ ትንኮሳ ወይም ሴክዋል አራስመንት የሚባሉት በሙሉ በወንጀል ህጋችን ያስቀጣሉ። በመጨረሻም አቶ ዮሴፍ አእምሮ የኖአሚን ጥላሁን ህይወትን ያሳጣው ወንጀል በጣም አሳዛኝ እንደሆነና ፈጣን ፍትህ እንደሚሻም ሙያዊ አስተያየታቸውን ሰጥተውናል። እንደ ሰው ስታስቢው በጣም አሳዛኝ ነው። በአስቸኳይ ምርመራውን የያዘው አካል ማስረጃዎቹን የቴክኒካ ማስረጃዎችን አሰባሶ ጥፋተኞቹን ለፍርድ ማቅረብና ተገቢውን ቅጣት እንዲያገኙ ማድረግ ምንም አማራጭ የሌለው መንገድ ነው ብዬ ነው ማስበው። ለኑሀ ሚንናት ጽናቱን እንመኛለን። ተከታዩ መስተዋትንም በጣም እናመሰግናለን። እንዲሁም የህግ ባለሙያውን በጣም ያሳዝናል። ሰሎሞን ተከታዩ ዲሞክራሲ በተግባር ነው። ዩናይትድ ስቴትስ በልማትና በሰብአዊ እርዳታ መልክ ለአፍሪካ አምባገነኖች በየዓመቱ የምትሰጠው በቢሊዮኖች ዶላሮች የሚገመት የገንዘብ እርዳታ በሙሰኞች ስለሚባክን መቆም አለበት ሲሉ በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህርና የሕግ ባለሙያ የሆኑት ፕሮፌሰር አለማየሁ ገብረ ማርያም ለፕሬዚደንት ዶናልድ ትራምፕ ደብዳቤ ጽፈዋል። ከግብር ከፋይ አሜሪካውያን እየተሰበሰበ የሚላከው ገንዘብ ለታቀዱ ፕሮጀክቶች ማስፈጸሚያነት ስለማይውል መቆም አለበት ብለዋል ፕሮፌሰር አለማየሁ። ለዩናይትድ ስቴትሱ ፕሬዚደንት ይድረስ ባሉት ደብዳቤያቸው በተለይ ኢትዮጵያን አስመልክቶ በጻፉት ደብዳቤ ይዘትና በሐሳባቸው ዙሪያ የፕሮግራሙ አዘጋጅና አቅራቢ ሶሎሞን ክፍሌ ፕሮፌሰር አለማየሁ ገብረ ማርያምን አነጋግሯል። አስቀድሜ ለሁልጊዜ ትብብሮ ላመስግን ፕሮፌሰር አለማየሁ ገብረ ማርያም። እኔም አመሰግናለሁ ሰለሞን፣ ለአሜሪካ ድምፅም ስለጋበዛችሁኝ ደስ ብሎኛል። አመሰግናለሁ ለአሜሪካው ፕሬዚደንት ዶናልድ ትራምፕ ስለ ጻፉት ደብዳቤ ይዘት ባጭሩ ከገለጹልኝ ወደ ዝርዝሩ እንገባለን። እሺ፣ እንግዲህ ባለፉት ሁለት ሳምንታት ውስጥ ለፕሬዝደንት ትራምፕ አንድ ሰፋ ያለ ደብዳቤ አቅርቤ ነበርና በዛ ላይ ያቀረብኩት አንዳንድ ሀሳቦች ነበሩ። ይህኛውም ያቀረብኩት ሀሳቦች ራሱ የትራምፕ አስተዳደር ያነሳቸው አንዳንድ ጥያቄዎች ነበሩ። በተለይም የዛሬ ሁለት ሶስት ወር ላይ ለስቴት ዲፓርትመንት ትራንዚሽን ቲም የተባለው አራት ጥያቄዎች አቅርቦ ነበር። አንደኛው ምንድን ነው አፍሪካ ውስጥ ከፍተኛ ሙስና እየተካሄደ በተለይ ደግሞ እኛ በምንሰጠው ገንዘብ እርዳታና ብድርም ገንዘባችን ስለሚሰረቅ ምን ያህል እየተሰረቀ ነው ያለው የሚባክነው ገንዘባችን ምን ያህል ነው የሚል አንድ ጥያቄ አቅርቦ ነበር። በሁለተኛ ደረጃ ደግሞ ይሄው ከአልሸባብ ጋር ስንሟገጥ አስር አመት አለፈን፣ ግን አላሸነፍንም። ምንድን ነው ምክንያቱ? ምን ያህል ጦር ቢሆን ነው እኛም አጋሮቻችንም ሆነን እነሱን ለማስበርከክ ያልቻልንበት ነው። በሶስተኛ ደረጃ የጠየቁት ጥያቄ ደግሞ የአሜሪካን ኢንቨስተሮች ወይም ነጋዴዎች በአፍሪካ ውስጥ ምን እድል አላቸው? ከቻይና ነጋዴዎችና ኢንቨስተሮች ጋር እንዴት ነው ውድድራቸው ሊያቀርባቸው እየደከመ ይመስላል ነው። በዛ አራተኛ ነጥብ ላይ ደግሞ አንድ አገዋ ወይንም የእድገት እድል የሚባል ፕሮግራም አለ። እሱን ለምንድን ነው መቀጠል ያለብን? ምክንያቱም ተጠቃሚ የሚሆኑት ሙስና የሚከበሉ አስተዳደሮች እና ኩባንያዎች ስለሆኑ ለነሱ የድርጎ አይነት ነገር ነው የምናደርገው። እና ያንን ፕሮግራም ይሄ የእድገቱን ፕሮግራም በምንቀጥልበት ጊዜ ሙስናን ነው የምናስፋፋ የሚሉ ጥያቄዎች አንስተው ነበር ና በዛ ላይ ጠበቅ ያለ መልስ ከኢትዮጵያም ጉዳይ ጋር አያይዤ አቅርቤ ያላቸው ነበረ። ምንድን ነው የዚህ እርስዎ ለፕሬዝደንት ትራምፕ የጻፉት ደብዳቤ አላማስ ደብዳቤውን በኢሜይል ጭምር ነው የላኩላቸው እንደተረዳሁት፣ ለዩናይትድ ስቴትስ ምክር ቤት ና ለመገናኛ ብዙሀንም ቅጂውን ልከው ደርሶናል። ዋናው መልእክቱ ምንድን ነው? ከኦባማ አድሚኒስትሬሽን በተለይ ከኦባማ አድሚኒስትሬሽን ጋር ተጣምሮ ከዛም ቀደም ብሎ በተለይ በኢትዮጵያ በዛም በጠቅላላም በአፍሪካ ውስጥ የአሜሪካ የምትሰጠው ገንዘብ እየባከነ ነው ያለው። የአሜሪካ የምትሰጠው ገንዘብ የሚውልበት ህዝቡን ለመርዳት ወይንም የተራበን ሰው ለመርዳት ደካማውንና እርዳታ የሚያስፈልገውን ሳይሆን አብዛኛው ገንዘብ ይባክናል። የሚባክነውም ግማሹ ይሰረቃል፣ ግማሹ ይጠፋል፣ ግማሹ ለሚባለው ነገር አይደረግም። በዛ ላይ ደግሞ የእነሱ ኤክስፐርቶች ኮንሳልታንት የሚባሉት እነሱ በጎን የሚቀፉት ነገር አለ እና ስለዚህ አሜሪካ የምሰጠው ወይም የአሜሪካን የታክስ ከፋዮች የሚሰጡት ገንዘብ በጠቅላላ በአፍሪካም በተለይም ደግሞ በኢትዮጵያ ጥብቅና ቁጥጥር ይደረግበት ነው። እስካሁን ያቀረብኩት ማስረጃ ላይ የሚያሳየው ምንድን ነው? ዩ ኤስ ኤ አይ ዲ የተባለው አካል በሀገሪቷ ውስጥ እንደው ለይስሙላ ነው እንጂ ቁጭ ያለው ገንዘቡ ምን ቦታ እንደሚደርስ ተከታትሎ የሚያጣራ አይደለም። በዚህም ላይ ሰነዶችን ጠቅሻለሁ የጠቀስካቸው ጽሑፎች ላይ። ስለዚህ ዋና ዓላማው አዲስ አስተዳደር ስለሆነ ከአሁን በፊት የኦባማ አድሚኒስትሬሽን ዝም ብሎ በሩን ከፍቶ እንደ ልባቸው የሚፈነጭበትን የአሜሪካን ታክስ ገንዘብ በአሁኑ ጊዜ ደግሞ ተጠንቅቀን ቦታው ላይ እንዲውል እና ከቦታውም ያልሆኑ ነገሮች ካሉ በነዛ ላይ ደግሞ እርምጃ እንዲወሰድ ነው። እንደው ለነገሩ ያህል ምናልባት ሰምተህ እንደሆነ እርግጠኛ ነኝ ሰምተዋል ባለፉት ሁለት ቀናት ውስጥ የትራምፕ አድሚኒስትሬሽን በጠቅላላ የውጭ እርዳታ የሚለውን ነገር እንቆርጣለን ብለዋል። ከኔ ጽሁፍ ጋር በጣም የተቀራረበና የጠቀስኳቸውንም ነገሮች በሙሉ የሚያንፀባርቅና የሚይዝ የፖሊሲ አቋም ወስደዋል። ደስ ብሎኛል። አምባገነን የውጭ መንግስታት እንደ ኢትዮጵያ ያሉ ሲሉ የገለጿቸው በአዳም መንግስታት የዩናይትድ ስቴትስን ተቋማት በሀሰት ለመጠቀም በሚያደርጉት ጥረት በየዓመቱ በሚሊዮኖች የሚቆጠር ዶላር ለደላሎች ማለት ለሎቢስቶች ሎቢስቶች መክፈላቸው እንዳስቆጣው ይገልጻሉ። በዚህ ደብዳቤው ላይ እንደ አንድ አሜሪካዊ ዜጋና ግብር ከፋይም ህገ መንግስታዊ መብቶን ተጠቅመው ይህን አይነቱ አሰራር እንዲቆም ጠይቀዋል። እስቲ ይህንንም ያብራሩልኝ። ይሄ በጣም የሚያሳዝንና በጣም የሚያናድድም ነገር ነው። ምክንያቱም በአሁኑ ጊዜ ያለው አስተዳደር ወይም አገዛዝ ገንዘብ የለንም፣ አምስት ሚሊዮን ህዝብ የሚሆን በረሀብ እየተሰቃየ ነው እስከ ሀያ ሚሊዮንም የሚደርሱ ረሀብ ሊደርስባቸው ይችላል። ስለዚህ ለነሱ እስከ አንድ ቢሊዮን ቢ ቢሊዮን ብር ያህል ያስፈልጋል እያለ ይለምናል። እኛ ገንዘብ ስለሌለን ነው ምናምን እያለ ለዓለም ሰጪዎች በልመና ላይ ይገኛል። ግን በአሁኑ ጊዜያ ይሄ ደግሞ ባለፉት ስድስት ሰባት ሳምንታት ውስጥ ነው። አንድ ኤስ ጂ አር ላቢ የሚባሉ ወጥዋቶች ማመን በማይቻል መንገድ በወር በወር ማለት ነው፣ በወር መቶ ሀምሳ ሺህ የአሜሪካን ብር እየከፈለ ለእነሱ በአሜሪካን ምክር ቤትና በአድሚኒስትሬሽኑ ተውቱና እንዲደልሉ አድርገዋል። ይሄን ማለት ምንድን ነው? በአንድ ዓመቱ እስከ ሁለት ሚሊዮን የሚደርስ ገንዘብ ነው የሚጠፋው እዚህ የፖለቲካ ውጥወታ ላይ እና ይህን ጥያቄ ለፕሬዚደንቱ ያቀረብኩት እንዴት አድርገን ነው የአሜሪካን ሕዝብ ታክስ እየከፈለ እንደዚህ የሚያባክኑ ሰዎች ለረሀብ እንኳን መገባት ያለበትን ነገር ሳይጠቀሙ ለራሳቸው ግላቸው የራሳቸውን አስተዳደርና የራሳቸውን ስልጣን ለማጠናከር ሁለት ሚሊዮን ብር እንግዲህ ማለት ይሄ ስንት ህጻናት አፍ የወጣ ነገር ነው። ስንት ህጻናት ምግብ አያገኙ። ሁለት ሚሊዮን የአሜሪካን ብር ማለት ስንት እንደሆነ መገመት ይቻላል። ምናልባት እስከ ሃምሳ ስልሳ ሚሊዮን የኢትዮጵያ ብር ሊሆን ይችላል። ስለዚህ እነዚህን ነገሮች ለፕሬዚደንቱ ደብዳቤ ላይ ጠቅሼ፣ በዛ ላይ ደግሞ ያነሳሁት ነገር ይሄ ነገር እነዚህ ሰዎች ገንዘብ የለንም እያሉ አለምን ቢሊዮን ብር በሚጠይቁበት ጊዜ ከየት ነው ይሄ አንድ ሁለት ሚሊዮን ብር የመጣው? በብድር ነው ያገኙት? ሰው ሰጥቷቸው ነው? ከየት ነው የመጣው? እና እኔ ራሴን ደግሞ ትመና የሰጠሁት ምንድን ነው አሜሪካ ከምትሰጠው ብድር ላይ የተሰረቀ ነው የሚል ነው። ለዛም ደግሞ ጠቋሚ የሆኑ ማስረጃዎችን ለመጥቀስ ሞክሬያለሁ። ፕሮፌሰር አለማየሁ እንደሚያውቁት ዩናይትድ ስቴትስ እና ኢትዮጵያ በተለይ እንደ አልሻባብ ያሉ አሸባሪ ቡድኖችን በጋራ ለመዋጋት ጠንካራ ወዳጅነት ከመሰረቱ ቆይተዋል። እንዳሉት ይህ በቀደምቱ ፕሬዚደንቶች በቡሽና በኦባማ የቆየ ፖሊሲ አሁን ሊቀየር የሚችል ይመስሎታል? ፕሮፌሰር አልማየሁ አዎ ይመስለኛል። ምክንያቱም የትራምፕ አድሚኒስትሬሽን ጥሩ ጥያቄ ነው የጠየቀው። እንደ አልሻባብ የተባለው ምን አይነት አደገኛ ጦር ቢሆን ነው እስከዛሬ ድረስ ልናሸነፍ ያልቻልነው? እኛም ሆነ አጋሮቻችን ማለት ነው። በተለይ ደግሞ ኢትዮጵያ ያለው አስተዳደር ማለት ነው። ለእኔ የሰጠሁት ለፕሬዚደንቱ መልስ ምንድን ነው አልሸባብ መኖር ላለው አስተዳደር ኢትዮጵያ ውስጥ ላለው አስተዳደር የኢንሹራንስ ፖሊሲ ነው። ምክንያቱም እሱን እንደ አያጅቦ መጣ እያሉ መነገጃና እርዳታ መሰብሰቢያ ይሆናቸዋል ነው የምለው እንጂ የተከበራችሁ አድማጮች በዝግጅቶቻችንና በዘገባዎቻችን ላይ ተሳተፉ፣ አስተያየቶቻችሁን ስጡ። ይህ የሶሎሞን ውይይት ይቀጥላል በሌላ ዝግጅት። ለዛሬ ዝግጅታችን በዚሁ ተጠናቀቀ። እያስተናገድናችሁ የቆየ ነው ቆንጅት ታዬና፣ እኔም ሶሎሞን አባተንን፣ ፕሮግራሙን የመራችው ብርሃን ኃይሉ እንዲሁም ቴክኒሻኑ ኦድሬስ ሬጅስ ከመላ ባልደረቦቻችንና ከምሽቱ ፕሮግራሟን አዘጋጅ አዳነጭ ፍሰሐዬ ጋር በመሆን በዚሁ እንሰናበታለን። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህናደሩ ሴት ናት ከሚለው ሕብረ ዜማ ጋር እንተዋቸዋለን። እስከ ዝግጅታችን ፍጻሜ አብራችሁን ሁኑ። ጤና ይስጥልን። መልካም